ጤና ይስጥልኝ ክቡራትና ክቡራንና አድማጮቻችን፣ ከኤስቢኤስ አውስትራሊያ ሬዲዮ ወጣት እንግዶችን ይዤላችሁ ቀርብ ያለው ስለ አባት ማናዬ እና ሰለሞን ሙጬ ናቸው። ሁለቱም ጋዜጠኞች ናቸው። ሁለቱም መጽሐፍ ጽፈዋል። ጋዜጠኛ ስለ አባት ማናዬ በፋና ብሮድካስቲንግ ኮርፖሬት ጋዜጠኛ ነው። ሰለሞን ሙጬ ደግሞ በጀርመን ድምፅ ራዲዮ የአዲስ አበባ ወኪል ነው። ሁለቱም መጽሐፍ ጽፈዋል። በወጣትነታቸው ጋዜጠኝነትንና ወጣትነትን እንደዚሁም መጽሐፍ አሳታሚነትን ወይም መጽሐፍ ደራሲነትን እያነሳን እንጨዋወታለን። አብራችሁም ቆዩ። በጣም ነው የማመሰግነው። ጋዜጠኛ ስላባት ማናዬና ጋዜጠኛ ሰለሞን ሙጬ ሁለታችሁም መጽሐፍ አሳትማችኋል። በ2013 መዳረሻ፣ ምናልባትም ደግሞ የስላባት እንኳን ትንሽ ቆየት ብለዋል፣ 2012 ላይ ነው የአባይ ፖለቲካና የባዕዳን ተልእኮ ይሰኛል። ለአባት አንተ መጽሐፍ መነሻህ ምን ነበረ? መነሻህ ያው ከርሱ እንደሚናገረው የአባይ ፖለቲካና የባዕዳን ተልእኮ የሚል ነው። ላለፉት ሁሉም የኢትዮጵያ ህዝብና ና የእናንተ ሬዲዮ አድማጮች እንደሚያውቁት የታላቁ የህዳሴ ግድብ መሰረት ድንጋይ ከጣለ ጀምሮ ዘጠኝ ዓመታት ኖታል። በእነዚህ ዓመታት ውስጥ የሶስትዮሽ ድርድሮች ነበሩ። ይሄ አንዳንዶቹ ከካይሮ አዲስ አበባ፣ ከአዲስ አበባ ካርቱም፣ በዲፕሎማሲ ቋንቋ የተዘዋዋሪ ዲፕሎማሲ ወይም ሸትል ዲፕሎማሲ እየተባለ ይጠራልና እነዚህ እንቅስቃሴዎች ውስጥ ሆኖ ከአሁን በፊት በአባይ ናይል ላይ በተሰሩ ግድቦች በተለይም በታችኛው ተፋሰስ አባል ሀገራት ላይ ሲገነቡ ያልነበረ ሁኔታ መንገድ ኢትዮጵያ እንደ ፓንአፍሪካኒስት ና የአፍሪካ አንድነት የአፍሪካ እህትና ወንድማማችነትን ሰባኪነቷ ለግልጽነት ሲባል ታላቁ ወንዛችን አባይ ላይ የሚገነባውን ታላቁ የህዳሴ ግድብ የታችኞች ተፋሰስ አባላት በዋናነት ግብፅና ሱዳን እንዲወያዩበት አድርጋለች። ነገር ግን የካይሮ ፖለቲከኞች ይህንን የፓንአፍሪካኒዝም መንፈስን ወደ ጎን በመተው ዛሬም ማሳሳች ፖሊሲያቸውን ሲከተሉ ስታይ እንደ አንድ ወጣት ኢትዮጵያዊ በተለይም ደግሞ እንደ ጋዜጠኛና እንደ መምህር ሁነ ስታየው ያንገበግባል። ከዚህ አኳያ ለምንድን ነው ግብጾች ይህንን እንቅስቃሴ የሚያደርጉት? የመጽሐፉ ርስ እንደምታውቀው የአባይ ፖለቲካና የባዕዳን ተልእኮ ነው። ጥንትም የውጭ ወራሪዎች በተለይ ባዕዳኖች አልኳቸው የቅኝ ግዛት ታወራሪዎች ነው። እነሱ ሲመጡ ከግብጽ ጋር ጎን ለጎን ነበርና ትናንት አባቶቻችን ነፃ ሀገር ሲያቆዩን ምን አይነት ትብብር አድርገው ነው? ዛሬስ በአባይ ፖለቲካ የሚቃጣብንን የድህነት ስጋት እንዴት መቅረፍ ይቻላል? የታላቁ የህዳሴ ግድብ መሰረታዊ የሆነ የውሃ ፖለቲካ ይቀይራል። በአባይ ወንዝ ላይ አባይ እንደምታውቀው የኢትዮጵያ ወንዞ አብዛኞቹ ሁሉንም ማለት ይቻላል ወደ ሌሎች ሀገራት የሚፈሱ እንጂ ወደ ኢትዮጵያ የሚገባ ወንዝ የለም። የውጭ ጉዳይ ፖሊሲያችንም በብዛት የተገናኘው ከጎረቤት ሀገራችን ጋር የውሃ ፖለቲካ ነው። ከኬንያ ጋር የኦሞ ወንዝ አለ፣ ከሶማሊያ የዋቢሸበሌ አለ፣ የባሮ አኮቦ ከሱዳን ከደቡብ ሱዳን አለ፣ የአባይም እንዲሁ ከግብፅና ከሱዳን አለ፣ የተከዜ ወንዝም እንዲሁም አሉ። እና በአባይ ላይ የምንገነባው ግድብ የቀጣዩን ትውልድ የሀገረ መንግስት ፖለቲካችን እንዲረጋጋ የማድረግ ብቃት ስላለው ያሁኑ ወጣት ትውልድ ከአባቶቹና ከአያቶቹ ምን ይማራል፣ በችግር ጊዜ እንዴት የችግር መፍትሄዎችን አሰላስሎ ማውጣት ይችላል? በሚል ቁጭት የወለደው መጽሐፍ ነው። መልካም። ተለሞን ወደ አንተ ልምጣ። ዳሳሽ መዳፎች ይሰኛል መጽሐፍህ አሁን በቅርብ ነው ለአንባቢያን የደረሰውና የአንተስ መነሻ ምክንያት ምንድን ነበር? አመሰግናለሁ ደመቀ ስለጋበዝከኝ። የእኔ መጽሐፍ መነሻው ሕይወት ነው። በአጠቃላይ መጽሐፉ የያዘው ሕይወት ሲባል አንድ ስፔሲፊክ የሆነ ጉዳይ ላይ ብቻ ያተኮረ አይደለም። ባልተለመደ መልኩ የራሴን ያለፍኩባቸውን መንገዶችም ለመጠቃቀስ ሞክር ያለው የተወሰነውን የመጽሐፉን ከሩብ አነስ ያለውን አካባቢ ስለራሴ ራሴ ያወራውበት ነው። አልተለመደም እንደዚህ በዚህ እድሜ ሰላሳዎች ውስጥ ሆነህ እንደዚህ አይነት ነገር መጻፍና እሱን መጻፍ ፈለግኩኝ። ለምን የሚያስተምር ነገር አለው ለወጣቶች ብዬ ስላሰብኩ ብዙ ውጣ ውረዶች፣ ብዙ ድካሞች ነበሩበት ኔ አስተዳደግ ኔ በመንገዴ ውስጥ ማለት ነው እና አንድ ሊታይ የፈለግኩት የነበረው እንደ መነሻ የሚያደረግኩት ይሄን ኔን ፓርቲ የጨመርኩበት ምንድን ነው ሻምፒዮን መሆን አለብህ መሰለኝ፣ ወይም ደግሞ ፕሮፌሰር መሆን አለብህ መሰለኝ፣ ወይም ደግሞ ሪከርድ መስበር አለብህ መሰለኝ። ስለ አንተ ለመጻፍ የኔ ህይወት ሊያስተምር ይችላል ወውቁት ብለህ ለመናገር እንደዛ አይነት ሂደት ውስጥ ማለፍ አለብህ መሰለኝ። ግን ትክክል አይመስለኝም፣ ምክንያቱም ያ እጅግ በጣም ውስን የሆኑ ሰዎች ህይወት ነው። ዓለም ላይ አብዛኛው የዓለም ህዝብ ታች ያለ ነው። ስለዚህ ታች ስላለ ነው በልብ ወለድ ብቻ አይደለም መጻፍ ያለበት። ራሳችን እንዲነን እንዲፋይት አድርገን እንዲውጣ ውረድን አይተን አሁንም አለን እንደገናም ደግሞ እንቀጥላለን የሚለውን ማካተት ፈልጌ ነበረና እሱ ነው። ይሄ መስተካከል አለበት ብዬ አስባለው። ሰባ ስልሳ ሰማኒያ ዓመት መድረስ የለብህም የግድ አስተማሪ ነገር ለመጻፍ አንድ ቀን የሚኖር የሰው ልጅ ቪዥኑን መኖር ከቻለ በዛ መልኩ መሄድ አለበት ብዬ አስባለሁ። አንዱ መነሻ እሱ ነው። ከዛ በተጨማሪ ደግሞ በስራ ሂደት በጋዜጠኝነትም፣ ከጋዜጠኝነት በፊትም በመንግስት ስራ ውስጥ እያለሁ ያለፍኩባቸው ደግሞ የሚያስተምሩ ትልልቅ መሰነድም ያለባቸው ሀገራዊ ጉዳዮች ነበሩ። ለምሳሌ ብጠቅስልህ በ2008፣ በ2009 ኢትዮጵያውያን ወጣቶች በተለይም በአማራ ክልል ጎንደር፣ ባህር ዳር አጠቃላይ እዛ አካባቢ በአጠቃላይ የነበረውን ትግል የምናስታውሰው ነው እና ያቀላል ትግል አይደለም አይደለም። የነ የሀፓ ታሪክ እንደሚጻፈው ሁሉ እንደውም የኔ በኔ ድሜ የነበረው ወጣት አንድ አምጥቼዋለሁ ብሎ ያሰበውን ለውጥ አምጥቼበታለሁ ብሎ የሚያስበው ወጣቱ የታገለበት ታሪክ ነው ብዬ ነው ማስበው። ያ ተጋድሎ ሌሎች ኢትዮጵያውያንን ጨምሮ ማለት ነው እና እንደ ጋዜጠኛ ዘግቤው ማለፍ ብቻ አይደለም ያለብኝ። አየር ላይ ብቻ ሆኖ ማለፍ አልነበረበትም። በዚህ መልኩም እንደ ታሪክ ሰነድ መቀመጥ አለበት ብዬ ስላሰብኩ ነው። እዛም ስቀጥል ደግሞ ሌሎች ጣቢያዎች ላይም የነበሩ አንዳንድ ቢወጡ ቢነገሩ ያስተምራሉ ብዬ ያሰብኳቸው፣ እንደገና ደግሞ ብዙ ትልልቅ ሰዎች መረጃ እያላቸው እውቀቱ እያላቸው ብልሃቱ ጥበቡ እያላቸው ነገር ግን ተደብቀዋል። እንደው ይሄ ልጅ በዚህ እድሜው እንደዚህ ብሎ ጻፈ የሚለው ነገር ትንሽ ነገር ቢጭርም ብዬ አስቤያለሁ። እና እነዚህ እነዚህ ነገሮች ገፋፉኝና ከራሴ ሕይወት ተነስቼ ሀገራዊ ጉዳዮችን ኢኮኖሚን፣ ፖለቲካን የዳሰሱ ነገሮችን አድርጌ ለመጻፍ ሞክሬያለሁ ማለት ነው። ይሄ ነው እንግዲህ መነሻው ልለው የምችለው። መልካም እንግዲህ ሁለታችሁም ጋዜጠኞች ናችሁ፣ ወጣት ጋዜጠኞች ናችሁ። ይሄ ማለት እንግዲህ ጋዜጠኝነት ሩጫ የበዛበት ነው። ጋዜጠኝነት በተጠራህበት ቦታ መገኘት ማለት ነው። ጋዜጠኝነት በተጠራህበት ብቻ ሳይሆን ባልተጠራህበት ቦታ መገኘት ማለት ነው በሌላ አነጋገር ጊዜህን አንተ አርለህ የምትመራው የሚመራው ራሱ ሙያው ይሆናል ማለት ነው ይሄ በሆነበት ሁኔታ በዚህ እድሜ ላይ ከጊዜ ላይ ቆጥቦ ከወጣትነት ጨዋታ ከወጣትነት አንዳንድ የሚስቡ ነገሮች ተቆጥቦ መጽሐፍ ማዘጋጀት ምንድን ነው ምክንያቱ እናንተ ሁለታችሁም ወጣት ናችሁ እና ጊዜ በቃችሁ ወይ ወጣትነታችሁን አስተናገዳችሁበት ወይ ሙያው በራሱ ትንሽ አላስቸገራችሁም ወይ የስራ ብዛት አላስቸገራችሁም ወይ እንዳልከው በተለይም አሁን እኛ ባለንበት ዘመ መን የህይወት ፍጥነት በጣም በከፍተኛ ደረጃ ጨምሯል ብዙ ነገሮች ተቀይረዋል። ዓለም በቴክኖሎጂ አብዮት በየደቂቀ አዳዲስ አዲስ እንቅስቃሴዎች እየተጀመረ ነው። እንደ ኢትዮጵያ ባለ ሀገር ደግሞ ከየህይወት ውጣ ወረዶች አሉት። የጋዜጠኝነት እንቅስቃሴ አለ፣ ወጣትነት አለ፣ እንደገና ደግሞ የአካዳሚ ጉዳይ አለ። ትምህርት ልማር፣ ልለውጥ፣ ልቀይር ትላለህ እና መጽሐፉ መጽሐፍ ወጣትነት፣ ጋዜጠኝነት፣ የህይወት ውጣ ውረድ እንደ ፈተናዎች አይሆንም ወይ ምንድን ነው ለመጽሐፉ ላይ ትኩረት ሰጣችሁ እንድጻፉ ያደርጋችሁ እነዚህም ሁሉ መሰናክሎች እየዘለላችሁ? ላልከው ጥያቄ ደመቀ እንግዲህ ወደ እኔ ርዕሰ ጉዳይ ስመጣ፣ የአባይ ጉዳይ እንደምታውቀው በኢትዮጵያን በአራቱም ማጽናፋት የኔ ብለው የተነሱበትና የዘመናትን ቁጭት ይመልስልናል ብለው አንድ አርማ አንድ ብሔራዊ ፕሮጀክት ናሽናል ፕሮጀክት አድርገው የተነሱ ናቸው። እኔ እንዳጋጣሚ ሆነው ደግሞ የታላቁ ህዳሴ ግድብ የመስረት ድንጋይ ሲጣል መምህር ነበርኩኝ። መምህር ስትሆን ደግሞ ተማሪዎች አሉ። ነገ በተለያዩ ሀገራት ላይ ተቀጥረው እዚሁ ሀገር ቤትም የሚሰሩ ወላጆች አሉ፣ መምህራን አሉ፣ የስራ ኃላፊዎች አሉ። የእነዚህን የባለድርሻ አካላት አስተያየትና ስሜት የመረዳት እድል አጋጥሞኛል። ከዛ በኋላ አሁን ስድስተኛ ዓመቴን ይጃለ ወደ ፋና ብሮድካስቲንግ ኮርፖሬት ተቀጥሬ ከጀማሪ ሪፖርተርነት እስካሁን አዘጋጅ እስከሆንኩበት ድረስ እና በእነዚህ እንቅስቃሴ ውስጥ የአባይ ፖለቲካን መታዘብ እድል ሰጠኝ። ከዛ በፊትም አባይን በአካል አውቋለሁ በታሪክ ወይም በስራ ትምህርቱ አባይ ያለ ገሩ ዘምሮ ያለ ቅኝት ከርክሮ በሚለው ብቻ ሳይሆን ወንዙንና ከአባይም ገባሮች የተወሰኑትን በአካል አውቃቸዋለሁ። ስለዚህ በዚህ አካባቢ የነበረው የፖለቲካ እና በተለይም ደግሞ አባይ የኢትዮጵያን አፈርም የኢትዮጵያን ብዙ ነገሮችን እዞ እየሄደ ወንዝ እየፈሰሰ፣ በዚያ በአባይ ዳር ያሉ የህብረተሰብ ክፍሎች ግን ዛሬም በድህነት አረንቋ ውስጥ ይገኛሉ። ከእጅ ወዳፍ የሆነ የግብርና ህይወት ይመራሉ። ይሄ ሰብስታንስ አግሪካልቸር የሚባለው ማለት ነው እና እንዴት ነው ሁልጊዜ ወንዝ እየፈሰሰ ዝናብ የመጠበቅ ፖለቲካ በሚለው ላይ ከተለያዩ ባለሙያዎች ጋር ውይይት ስታደርግ ይሄ ቁጭት ይፈጥርብሃል ከዛ ባለፈ ደግሞ ወደ ጋዜጠኝነት ስትመጣ ይሄ ጉንጭ አልፋ የሆነው ክርክር እና ውይይት ድርድር ዛሬም ድረስ እንደቀጠለ ነው ምናልባት በቀጣይ ጊዜም ይካሄዳል ተብሎ ይታሰባል አሁን ቢቋረጥም በመጨረሻው ሰዓት ላይ ነው በአስራ አንደኛው ሰዓት ላይ ነው ምናልባት ደመቀ የእግር ኳስ ቋንቋ ተጠቅመን መግለጽ ከቻል በባከነ ደቂቃ ውስጥ ነው ግብጾች ወጥተው የሚሄዱትና። ካርቱም የሚገኙ ተደራዳሪዎቻችን ስትደውላቸው ወይም ካይሮ በሚደረገው ድርድር ስትደውላቸው ኢትዮጵያ አዲስ አበባ በሚካሄደው ድርድር ስታዘበውም ሳየው መጨረሻ ሰዓት ላይ ነው ግብጾች ከድርድሩ ወጥተው ወይ እንመካከር ይላሉ ወይም ደግሞ አቋምህን ቀይረው ከስምነት ላይ ሳይደረስ ይወጣሉ። ይሄ ከባዕዳን ተልዕኮ የእኔ መጽሐፍ ከዘመነ መሳፍንት መቋጫ ጀምሮ ያለው የኢትዮጵያን ወሳኝ ወሳኝ ከአባይ ጂኦፖለቲካ ጋር ያሉ የታሪክ እጥፋቶችን ነው የሚዘክረው እና በእነዚህ እንቅስቃሴዎችም የግብጽ አካሄድ ማሲ እንቅስቃሴዋን እስስታዊ የዲፕሎማሲ አካሄድ ብዬ ነው የገለጽኩት፣ እና ይሄ በአባይ ፖለቲካ በህዳሴው ግድብ ዙሪያም ተገልጿል። ከነዚህ እንዴት ነው ባለፉት ስህተቶቻችን የባለፉት ጥንካሬ ጎኖቻችንን ከዛሬው የትውልድ አብዮት ጋር እኔ አዲስ አብዮት ተፈጥሯል ብዬ ነው ማስበው። የተለያየ ፖለቲካ ርዕዮተ ዓለም አለን። በፖለቲካ በመንግስት አስተዳደር በተለያዩ ጉዳዮች ላይ ልዩነቶች አሉ፣ ተቃውሞች የሚነሳሉ ግን፣ ወደ አባይ ፖለቲካ ስትመጣ ሁሉም የኔ ይለዋል። ይሄ የኔ ብሎ የሚይዘውን ብሔራዊ ፕሮጀክት ይ መጽሐፍ መጽሐፍ ብዙ ችግሮች ቢደረደሩብም ብዙ መሰናክሎች ቢደረደሩብም የሞራል ከፍታን ከፍ ስለሚያደርገው ይሄኔስ፣ እንደ ጋዜጠኛ እሺ፣ ጋዜጠኛ ሁኜ መረጃዎችን እሰጣለሁ ለአድማጮች ለተመልካቾች፣ እንደዚህ እንደዚህ ሆነ እንደዚህ ሊሆን ይችላል የሚል ስጋትና ተስፋዎችን ትነግራለህ። ግን ለትውልዱስ፣ ለቀጣዩ ትውልድ የታሪክ መዛግብትን ያገላበጥኳቸው የትናንት ታሪክ መዛግብቶች በወቅቱ በነበሩ ሰዎች ስለተጻፉ ነው በጋዜጠኞች በታሪክ ጸሐፍቶች የዛሬውን ትውልድ እንቅስቃሴ የኔና ያንተን የሰለሞንን የታሪክ ተጋድሎ የነገው ትውልድ ልጆቻችንና የልጅ ልጆቻችንስ እንዴት ነው የሚያዩት? ዛሬ በአባይ ላይ እየጀመርን ነው። ነገ በሌሎች አስራ አንድ ተፋሰስ ድንበር ተሻጋሪዎች ላይ ግድብም ሆነ መስኖ ስንጠቀም ይህን መሰል የፖለቲካ አርኩቻና የዲፕሎማሲ ተጋድሎ ሊጠይቀን ይችላል። ስለዚህ ከዚህ ትውልድ ተጋድሎ የመጪው ትውልድ ምን ይማራል በሚለውም ተገፋፍቼ ነው መሰናክሎችን ሁሉ እየተቋቋምኩ ያሳተንኩት። እሺ ሰለሞን አንተስ? በቀጥታ ጥያቄ ለመመለስ፣ ደመቀ ህይወት፣ እንግዲህ ቅብብሎች ነው ማለት። ስለ ጊዜ እንዴት በቃችሁ ሩጫ ነው ነው የሚለው እና ቅብብሎች ነው ስልህ፣ እኔ መወለዴን አምናለሁ እንጂ አላውቅም። ነገ መውለዴንም አውቃለሁ፣ ስወልድ ግን አምናለሁ፣ ስወልድ ግን አውቃለሁ። በእምነት ነው የምኖረው ማለት ነው። ስለዚህ ከወላጆቼ የምወስደው ነገር አለ፣ ከትምህርት ቤትና ካሳደገኝ ማህበረሰብ የምወስደው ነገር አለ እና ህይወትን የምትመራበትን መንገድ ያን ቅብብሎች ትቀበልና አንተ ለአቅመ ህይወትን መረዳት ስትደርስ ደግሞ ራስን ህይወትን ሸፕ የምታደርገው መስመር የምታስይዘው ስለዚህ፣ አዎ እውነት ነው ከተማ ውስጥ ነው ያለነው፣ ትልቅ ከተማ ውስጥ ኑሮ ፈታኝ ጉዳይ ላይ ነው ያለ ነው። ይፈትናል የኑሮ ጉዳይ፣ መሮጥ አለብህ፣ መንቀሳቀስ አለብህ። ጊዜ ላይ በቃህ ይችላል። ነገር ግን ማቻቻል አለብህ። ገብቷል። ወድቄ ልቅር የሚል ነገር ውስጥ ከገባ ወድቄ ልቀር እችላለሁ ማለት ነው። አጋዥ ልፈልግ ነው ማለት ነው። ስለዚህ እኔ በራሴ በግሌ ስብዕና እንደዛ አይነት ነገር የለኝም። ከዘመኔ ወጣቶች የምንለይበት ነገር አለ ብዬ ድፍረት ባይሆንብኝም የምናገራቸው ነገሮች አሉ። ለዛም ነው በዚህ ሰላሳ ዓመት እድሜ ውስጥ እኔ እንዲህ አይነት ህይወትን አሳልፍ ያለው ብዬ የራሴን ነገር እስኪ ተማሩበት ብዬ ይዤ የመጣሁት ራሴን አደባባይ ያሰጣሁት የሆነ የደፈርኩት ነገር አለ ማለት ነው። ከሱሶች የጸዳሁ ሰው ነኝ። ብዙ እንደዛ አይነት አላስፈላጊ ነገሮች ውስጥ አልገባም። በጊዜ ወደ ቤት ይገባለሁ። ስለዚህ ይሄ የህይወት መርሄ እስከሆነ ድረስ ጊዜን በአግባቡ ልጠቀም እችላለሁ ማለት ነው፣ ደግሞም ተጠቅሜያለሁ። ከዛ በተጨማሪ ደግሞ ደመቀ፣ እንደምታውቀው ሀገራችን ውስጥ የሚሆን በሌላው ዓለም ላይ ያሉ ታላላቅ የምናውቃቸው ደራሲያን በዚህ እድሜ ነው ትልልቅ ስራዎችን የሰሩት። ስለዚህ የኛ ህይወትን የመገንዘብ ህይወትን የመኖር የማጣጣም የመተርጎም ከፍና ዝቅ ካልሆነ በስተቀር እድሜያችን ያጽፈናል፣ ያሰራናል። በእርግጥ ልክ ነህ። ካገኘነው የትምህርት እውቀት ማህበረሰባችን ለእኛ ከሰጠን ከተማርንበት ትምህርት ቤት አንጻር የሚገባንን እውቀት ይዘን ነው ወይ ብትለኝ፣ ኖ አልደረስንም። ግን እንደዛም ሆኖ ፋይት ማድረግ እንችላለን። እንደውም ያልጻፍነው ብዙ ነገር አለ፣ ያልሆንነው ብዙ ነገር አለ። ምክንያቱም እነዚህ ታላላቅ ደራሲዎቻችንን መጥቀስ ስለምንችል። በዚህ በልጅነት እድሜያቸው ነው ትልልቅ ስራዎችን የሰሩት ማለት ነው። ከዛ በተጨማሪ ደግሞ እንዳልኩ ቅድም ራስን የመሆን ነገር ካለ ምንም ችግር የለውም። በጥቂት እድሜያቸው፣ በአስራዎቹ እድሜ ውስጥ ያሉ ሰዎች በታሪክ የምናስታውሳቸው የሚገራረሙ ሰነዶችን አስቀምጠውልናል። ለምን ጻፉ ብለን ስንጠይቅ የተሰጣቸው ነገር ሊኖር ይችላል። ግን መኖር ነው አንተ ህይወትን የምታይበት መስመር ነው የሚወስነው ነው እና ያን ያክል ኑሮ ጫና ቢኖርም ምንቢልም ቢልም መስራት ይቻላል። እንዳውም እኔ በአጭር ጊዜ ነው የጻፍኩት ማለት ማስታወሻ ይዝ ነበረ። እንደገና ደግሞ ስለ ጽሁፍ ስለ ስነ ጽሁፍም ትጨነቃለህ። ዝም ብለህ መረጃ ስላለ ብቻ ተነስተ መጽሐፍን አታስቀምጥ አትጽፍም። ይከብዳል። መጨነቅ አለ፣ መጠበብ አለ። ይሄ ነገር እንዴት ነው የሚለው ነገር አለ። እሱ ሁሉ አስበ ስትመጣ ጥሩ የተሻለ ነገር ይዤ ለመምጣት መዘጋጀት አለብኝ የሚለው ነው የሚያስጨንቅህ ነበርክ ስለዚህ እሱን እሱን ሁሉ ስታስብ ያንተ ስብዕና ነው የሚወስነው። ልልፈልጌ ነው እና መልካም ነገሮችን መስራት የምንችልበት እድሜ ነው ደግሞ ምንሰራለን። ደሞ አይደል እንደ እውነት ነው ብዙ ይጠበቅባችኋል። ሁለታችሁም ወጣቶች ናችሁ፣ ጎበዝ ጋዜጠኞች ናችሁ፣ መረጃ ትይዛላችሁ። እሱን እኔም ማምናለሁ በቅርብ እንደሚያውቃችሁ ሰውም የምመሰክራቸው ብዙ ኳሊቲዎች ብዙ መልካም ነገሮች ያላችሁ ወጣቶች ጋዜጠኞች ናችሁ። አንድ ደግሞ ሌላ ጥያቄ ላንሳ ተያያዥ የሆነ መጽሐፍ ማሳት ሲስተም ማሰብ አለ። ከዛ ለመጽሐፍ ለመጽሐፍ የሚያስፈልገው ጊዜ አለ። ሁሉም ነገር አለ። በአጠቃላይ ግን መጽሐፉ ታትሞ አንባቢያን እጅ እስከሚደርስ ድረስ ከባዱ ፈተናችሁ ምን ነበረ? ሰለሞን ጀምር። እስኪ እኔ በጣም ፈታኝ ሆኖብኝ የነበረው ነገር እውነት ለመናገር እንደው ይሄ ይዤው የምወጣው ነገር የሚያሳፍር ነገር ይሆን፣ የሚያሳፍር ስልህ የሚመጥን ነው ወይ ለአንባቢ የሚለው ነገር ፈታኝ ነገር ነው። መፍራትም አለብህ እንዲያውም መጽሐፍ ቅዱስ ምን ይላል? በጥበብ ብዛት ትካዜ ይጨምራል፣ እውቀትንም የሚጨምር ሀዘንን ይጨምራል ይላል። እያውቅክ በሄድክ ቁጥር ትጨነቃለህ። እየተመራመርክ በሄድክ ቁጥር ፍርሃት ይመጣብሃል። አንተ ለምንድን ነው የምትፈራው? ተፈጥሮን ስለምታከብር ነው። ተፈጥሮን ማድነቅ ትጀምራለህ አይደለም? ስለ ሰው ይቅርና ስለምንረግጣቸው ጥቃቅን ፍጥረታትና ነፍሳት ሁሉ መጨነቅ ትጀምራለህ ማለት ነው። ስለዚህ እሱ ነገር በጣም ጨንቆኝ ነበረ። እኔ ፈርቼ ነበረ። ገበያው ላይ ወጥቶ ትችት ይዞ እንዲመጣ እፈልጋለሁ፣ ግን የትችቱ ሚዛንና የምስጋናው እንትን ቢያንስ እኩል ለእኩል መሄድ መቻል አለበት። ያንን ነገር ይዤ ነው ወይ የመጣውት ሀሳብ አለው ወይ የሚጨምር ነገር የሚያስተምር ነገር አለው ወይ የሚለው ያስጨንቅ ነበር። እሱን ካለፍኩት በኋላ እንደምንም ይምጣት እቺ ትንብዬ ካለፍኩት በኋላ ደግሞ ምንድነው የሚመጣው? እንዴት ላሳትመው? ገንዘብም ያሳስባል ትልቁ ነገር። እንደውም ብዙ አዋቂዎችን ብዙ ጥበበኞችን በኋላ ውስጥ ያስቀራቸው ነገር እሱ ነው። ማሳተሚያ ዋጋ በጣም ጨምሯል። ዘመኑ ኑሮውን የምታውቀው ነው ደመቀ፣ በጣም ከባድ ነው። የሽንኩርት ዋጋ እንኳን የሆነ ጊዜ ስንት ደርሶ ስንንጫጫ እንደነበር የምታውቀው ነው። እና እሱ ያሳስበሃል። ከዛ ውጭ ደግሞ ወደ ገበያው ደግሞ ለአንባቢ ሀሳብ፣ ታሪክ አለኝ የምነግራችሁ እውቀት አለኝ ብለህ ስትመጣ ደግሞ እንደገና ደግሞ ሌላ እንትን አለ ደግሞ ይገጥመሃል። ማታውቀው አንተ ሌላ ነገር አለ እዛ ገበያው፣ ግብይቱ ማለት ነው። የመጽሐፍት ግብይቱ እንደ ሽንኩርት ወስደ የምትሸጠው አይደለም። ወይም ደግሞ እንደ እንቁላል ወስደ ገበያ ላይ ቁጭ የምታደርገው አይደለም። ብዙ ሂደቶች አሉ። እሱ ነገር ደግሞ ያስጨንቃል። ከሰጠህ በኋላ ደግሞ የሚገጥሙ ደግሞ አንተ የምታውቃቸዋል። ለሌላ ሰው እንደዚህ እንዳታደረግ፣ እሺ፣ ይሄ ነው መንገዱ ብለህ የምትናገረው ብዙ ስህተቶች አሉ እና እነሱ ሁሉ ይገጥመዋል። ለምሳሌ አሻሻጡ የመጽሐፉ አንተ የምትጭበረበርበት ነገር አለ። እሱ እሱ ሁሉ ያስፈራሃል። ግን ከምንም በላይ ግን የመጀመሪያው ነው ትልቁ ፍርሃት የነበረብኝ እኔ እና አሁን አንድ ወር ከአንድ ሳምንት እንደዛ ሆኖታል። አንድ ሁለት ሶስት ጊዜ ይሄ አከፋፋዩን ጠይቄዋለሁ የሰጠውትን ሰው ከዛ በኋላ ዝም አልኩ በቃ። ይሄ ራሱ አየህ እንደፈለክ እንዳታደርገው መብትህን ታጣለ ማለት ነው። አንተ በቃ ጽፈሃል። እንደ ነጮቹ ቢሆን መልካም ነበር። እንደውም ምን ያውን ኃላፊን አናግሬው ነበር ጀርመን አገር ልጽፍ ነው እንደዚህ እንደዚህ እንደዚህ በዚህ በወጣትነት እድሜ ከዚህ ጀምሬ እንዲህ እንዲህ ሰሯቸውን ነገሮች የማውቃቸውን ታሪኮች ልጽፍ ነው ብዬ ሳማክረው፣ በጣም ደስ ይላል ማተሚያ ቤት አገኘህ ብሎ ነው የጠየቀኝ የእነሱን ታሪክ ስለምታውቅ የመጽሐፍት እንትናቸውን ያአሳታሚ ችግር አይደለም፣ ችግር አይደለም። በቃ አንተ የሆነ ነገር አለ ብለ ከሄድክ በቃ ትጽፋለ ትሰጣለህ። ከዛ በኋላ አሳታሚ ነው የሚጨንቅበት፣ ቅድሚያም ስለሚከፍልህ። እኛ ደግሞ እንደዛ አይደለም። በጊዜ ሂደት እስከሚፈታ ድረስ እሱም አንዱ የሚያስጨንቅህ ነገር ነው እና እስኪ እንግዲህ የመጀመሪያም እንደመሆኑ ጥሩ ነው ብዬ አስባለሁ። በዚህ ሁኔታ ነው ያለሁት። እንግዲህ መልካም ስለ አባት አንተስ ምንድን ነበረ ፈተና? ምንድን ነበረ ትልቁ ከብዶህ የነበረው ነገር? የኔ ትልቁ ነገር በጣም ከብዶኝ የነበረው ነገር የሀሳብ ሙግት ነው ሳሙግት ሙግት ምንድን ነው? ይህ መጽሐፍ ሳይወጣ በታላቁ ሕዳሴ ግድብ ላይ የተሳሳተ ውሳኔ ይደረስ ይሁን የሚል ስጋት ነበረኝ። እምልህ መጀመሪያ ላይ ወደ አሜሪካ ሲኬድም እኔ አልተስማማኝም ነበር። በበይነ መረብም ሆነ ራሴ በምሰራበት ተቋም ወደ ዋሽንግተን መሄድ የለብንም የሚል አቋም እ ዳሰሳ ላይ ሁሉ ሰርቻለሁ። አንተም የምትከታተለው ግን በመጽሐፍ በህትመት ዙሪያ ወንድሜ ሰለሞን እንደተናገረው የህትመት ፖለቲካ ኢትዮጵያ ውስጥ በጣም ከባድ ነው። ከኛ በላይ ደግሞ አንተም ታውቀዋለህ፣ ከአንድም ሁለት ጊዜም በህትመት ኢንዱስትሪው ስላለፍክበትና ደራሲም ገጣሚም የሚመስል ሆንክ። ኢትዮጵያ ውስጥ እኔ ብዙ ጊዜ ባልባልም አሁን የኖርኩበትን እድሜ አብዛኛውን ያህል ማለት እችላለሁ የጋዜጣና መጽሔት አዘዋዋሪዎችን መጽሐፍ አዘዋዋሪዎች ጋር ጓደኞቼ ናቸው፣ ብዙዎቹን አውቃቸዋለሁ። በተለይም ደግሞ እዚህ አዲስ አበባ ውስጥ ያሉትን እና ወደ መጽሐፍ ወደ ደራሲነት ወደ አሳታሚነት ስትሸጋግር ግን ከባድ ነው። አንደኛ የት እንደሚሸጥ እንዴት እንደሚሆን፣ የራሳቸው የሆነ ፖለቲካ አላቸው ለእኔ የማይገባኝ። እኔ የምጨነቀው ኮንተንቱ ይዘቱ። የአባይ ፖለቲካ ትልቅ ነው። እንግዲህ ጋሽ ጸጋዬ ሎሬት ገብረመድን የዓለም ታላላቅ ወንዞች የየሀገራቱ ትውልድ የባህል የስነ ጥበብ የፍልስፍናና የየትውልዱ የቅብብሎች መገለጫዎች ናቸው ይላሉ። አባይም ለኢትዮጵያ እንደዛ ነው። ስለዚህ የኢትዮጵያን መገለጫ ስለሆነው ወንዝ የጻፍኩት ኮንተንት ይዘት ምንድን ነው? ግብጾችንስ እንዴት ነው መመከት የምንችል? ምናልባት እንደው ይኔ እንደ አንድ ወጣት ሆኜ ቅድም ከሰለሞን ጋር የምጋራው ነገር አለ። እኔ ላይ ያሉ ዶኩመንቶችን ወደ አንባቢያን ወደ ተደራሲያን ካቀረብኳቸው ሌሎች ዕድሜ ጠገብ ጋዜጠኞች አሉ፣ ምሁራን አሉ። እነዚያም ሌላ መጽሐፍ ያሳትማሉ። አዲስ አብዮት በአባይ ላይ እንዲቀጣጠል የራሴን ትንሽ ድንጋይ ኦረጉራለሁ ብዬ አስቤ እንቅስቃሴ ሳደርግ ትልቁ ፈተና የመጽሐፍ ሽያጩን አናውቀውም። እኔ በአካዳሚው ውስጥ ነው ቅድም እንደነገርኩ መምህር፣ አልፎ አልፎ አሁንም ዘንድሮ ተውኩት እንጂ እስከ ባለፈው አመት ድረስ ከሰዓት ባገኘሁት አጋጣሚ አስተምራለሁ፣ በተለያዩ ኮሌጆችና ዩኒቨርሲቲዎች በተጋባዥነትም ሆነ በራሴ ዲፓርትመንት የባክግራውንዴ ሶሎጂም ጭምር ስለሆነ ማለት ነው። እና ባጭሩ የኢትዮጵያ የህትመት ኢንዱስትሪ መቀየር አለበት ብዬ አስባለሁ። ይሄ እንዴት ነው መቀየር ያለበት የምትለው በቅርቡ አዲስ ዓመት ለማክበር እና ሌሎች ጉዳዮችን ለመስራት ወደ እስራኤል ሀገር ሄጄ ነበር። እዚያ ላይ ሲያነጋግራቸው አንዳታሚ እና ሌሎች አስጎብኞች ሲያሳየን በዚህ በኮሮና ቫይረስም እንኳን ጊዜ ማለት ነው ምንድን ነው ያሉት አንተ ሀሳብ ላይ ነው የምትጨነቀው አንተ ስለመጻፍህ ይዘት እና በተደራ ራስ ያለ አይደርሶ እንግዲህ የሚያነባው ተማሪውም፣ ፕሮፌሰሩም፣ ባለስልጣኑም፣ ፖሊሲ አውጪውም ሁሉም ነው። ስለዚህ ያ ተደራሲ ያለ አይደርሶ ምን ግብረ መልስ ሊኖረው ይችላል፣ ምን ተጽዕኖ ሊፈጠር ይችላል በሚሉ ላይ ነው መጨነቅ ያለ በዚህ ሀገር ላይ ያንን ከጨረስክ በኋላ አታሚዎች ይቀበሏል። ኮንትራት ትፈጽማለህ። በቃ አንተ እዚህ ኢትዮጵያ ውስጥ እኮ አንተ ነህ ሻጭ የምትሆነው። አንዳንድ ጊዜ አከፋፋዩም ሻጩም መጥቶ አረ ስለ አባት ዝም ተባለ ይላል። እየተሸጠም አረ ዝም ተባለ እንደገና ማስታወቂያ ስሩ ይልሃል። እውነት ለመናገር ያህል እኮ ኢትዮጵያ ውስጥ መጽሐፍ መጽሐፍ አንዳንድ ጊዜ ራስ ቸርቻሪ ወደመሆን ነገር የሚያሸጋግር ይመስለኛል። ለዚህ ይመስለኛል የተወሰኑ የምናደንቃቸው ደራሲ ራሳቸው መጽሐፍት ቤት ከፍተው ራሳቸው አሳታሚ የሆኑበት ነው። እና ብዙ መቀየር አለበት የሚል ሀሳብ አለኝ። ይሄ የመጽሐፍ ሽያጩ ሰንሰለቱ ብዙ ችግር ያለበት ነው ብዬ አስባለሁ። ፈተናችንም ይሄ ይመስለኛል። አሁን አሁን ግን እየወጣ እየረሳ ነው ነው ምልህ። በቃ እኔ አንደኛ መጀመሪያውንም በመግቢያው ላይ አንብበዋል። የመጽሐፍ ሽያጭ ገንዘብ አይቀይርም ዋና በህብረተሰቡ ላይ የራስን ስሜት ምን ያህል ተጽዕኖ ፈጥሯል በሚለው ላይ ነው። ይህን ሳይው አሁን ዛሬ ላይ ሁለተኛ ህትመት ላይ ገብቶ እየተሸጠ ነው። ከዛ በኋላ እኔ ከጻፍኩ በኋላ አይተህ ከሆነ በበይነ መረብ በመገናኛ ብዙሃንም ብዙ እንቅስቃሴዎች ተደርጎ ብዙ ሽፋን ሰጥቶኛል። አንድ ሁለት መጽሐፎች ወጥተዋል ከኔ በኋላ ለምሳሌ አንድ የአባይ ጉዳይ የሚል በአዲስ አበባ ምሁር የተጻፈ አለ። እንደገና ደግሞ ሌላም ታትሟል። አሁንም ደግሞ በህትመት ላይ ያለ አንድ መጽሐፍ አለ፣ የአባይን ፖለቲካና የግብፅን በሚመለከት። አየህ፣ በመግቢያዊ ላይ አዲስ አብዮት መጀመር ነው። ሌሎችም ይጽፋሉ ብዬ ተስፋ አድርጋለሁ ብዬ ነበር። አሁን እግዚአብሔር ይመስገን ተስፋ እየተሳካ ይመስለኛል። ለምን ቢያንስ ሶስት ወደ ህትመት ወጥተዋል። ዛሬ በመጀመሪያ መጽሐፋችሁ እና በሙያችሁ ጉዳይ ላይ አወራን እንግዲህ በሚቀጥሉት ጥቂት ዓመታት ውስጥ ሁለታችሁን የት ነው ማገኛችሁ ህልማችሁ ምንድን ነው በጣም አመሰግናለሁ በድጋሜ በነገራችን ላይ ወደዚህ ጥያቄ ከመግባቴ በፊት እኔም ስለ አባትም አንድ ዲፓርትመንት ላይ እንማራለን አሁን አንድ ዓለም አቀፍ ግንኙነት እና ፎሬን ዲፕሎማሲ አካባቢ ላይ ያለ ትምህርት እየተማርን ነው አዲስ አበባ ዩኒቨርሲቲ ሌላ ዩኒቨርሲቲ ነው። በማስተርስ ደረጃ እየተማርን ነው። መጽሐፉም የሱም የኔ መጽሐፍ ደግሞ የተጻፈው አንድ ግቢ ውስጥ ነው። አንድ ግቢ ውስጥ ነው፣ አብረን ተከራይተን የምንኖረው እዛ ግቢ ውስጥ ነው። መጀመሪያ የእሱ ተጽፎ ወጣ፣ ከዛ ደግሞ የኔ ተከተለና ይህም ደስ የሚል እንትን አለው። ህልምህ ላልከኝ ነገር መጀመሪያውኑም እኔ አሁን የገባኝ ነገር ይህን መጽሐፍ በተለይ ስለ እኔ ጻፍኩትን ነገር ማስወጣት እችል ነበር፣ መጽሐፉ ላይ ሌላው በቂ መሆን ይችል ነበር። እና ደምቄ በእኔ እድሜ ያሉ ብዙ ወጣቶችን ስመለከት ራሳቸውን እየሸሹ ት ነው። መጀመሪያ ላይ እንደውም ለምን አነሳሳህ ላልከኝ ጥያቄ መመለስ የነበረብኝ ጥያቄ ነው ይሄ። ብዙ ወጣቶች ከራሳቸው ርቀዋል። ራሳቸውን ፈርተውታል። ራሳቸውን ሸሽተውታል። የእኔ ትውልድ ወደ አስመሳይነት እየሄደ ነው። አስመሳይ ትውልድ ደግሞ ራሱን ይቀብራል። ራሱን ቀበረ ማለት ደግሞ ሀገርን ይዞ ይሞታል ማለት ነው በጣም ነው የምፈራው ይሄ ነገር ያስፈራኛል ውሸት እንደ ጉድ ነው የተለመደው እዚህ ሀገር ላይ ከግለሰብ ጀምሮ ማስመሰል እስከ ማህበረሰባዊ ማህበረሰቡን በእርግጥ ልወቅስ አልፈልግም በዚህ ግን በዚህ በተለይ ተማርኩ ትምህርትን ፊደልን ቀመስኩ በሚለው ወጣትና እሱን አልፎ በሄደው በተለይም በመንግስት መዋቅር ውስጥ ባለ ሰው ላይ ብዙ የማስመሰል ነገር እያየው ነው በጣም አደገኛ ነው። ቁልቁለት የመንሸራተት ያክል ነው የሚታየኝ እና አይ ቲንክ ወደ ወጣት መሄድ ያለብኝ ይመስለኛል። አሁን ሳስበው እኔ እኔ እንደዚህ ነኝ። እኔ በልጅነቴ አባቴ ትምህርቴን አቋርጦ እረኛ አድርጎኝ ነበር። ወጣቶች ስሙት ብዬ ስነግራቸው እኔ ሰሊጥ አርሜ ነበር። በእርግጥ ተገፋፍቼ ሄጄ ነው ፈልጊው አይደለም ብዬ ስነግራቸው፣ ማን ነው በዚህ መልኩ ራሱ እንደዚህ የሚናገረው በዚህ ዘመን? እውነቴን ነው የምናገረው። እና ይህን እያልኩ ያለሁበት መንገድ እነዚህ ወጣቶች ላይ ለመስራት አእምሮ የሚያስበው ነገር አለመሰለኝ እና ብቻ በሆነ መንገድ ላይ ወደ ወጣቶች የምቀርብበት ወጣቶች በጀመርነው መንገድ ከሱስ የሚወጡበት። ለምንድን ነው ሱስ ውስጥ ተዘፍቆ የሚቀረው ወጣቱ? ሶስት አራት አይነት የሱስ ውስጥ የገባ ወጣት ታገኛለህ። ትውልድ ነገ በዚህ መልኩ ከቀጠለ ምንድን ነው የሚፈጠረው የሚለው ነገር እያስጨነቀ ነው። እና በዚህ በኩል የሆነ ምሄድ ይመስለኛል። መጽሐፍቶችንም ምጽፍ ይመስለኛል። እንደዚህ ማለት ሀሳብ ላይ፣ አኗኗር ላይ፣ ባህል ላይ የሚያተኩሩ ሌሎች ሌሎች ነገሮችን ያው እየኖርክን እንደምትሄደው ሁሉ በእነዚህ ነገሮች ላይ አተኩሬ ምጽፍ፣ ወደ አደባባይ መወጣ ትውልድን የማንቃት አይነት ነገር፣ ብዙን ጊዜ በሃይማኖት ነው የምታየው። የሃይማኖት ሰዎች ይወጣሉ፣ ይናገራሉ፣ ምን ይላሉ። ከሱ ባለፈ ደግሞ ብዙ አሉ ዓለም ላይ የምናውቃቸው እነዛን መንገዶች የሚሄድባቸው ይመስለኛልና ጥሩ ትውልድ በእውነት በሀገር የምትኮራባቸው ትውልዶች የሚወጡበት ስራ ላይ፣ መንገድ ላይ፣ ህይወት ላይ የምገኝ ይመስለኛል። በቅርቡ ደምቄ እንደዛ ነው የሚታየኝ። መልካም ስለ አባትስ፣ እኔ ወደፊት ህልምህ ምንድነው? ህልምህን አጫወተኝ የምትል ከሆነ ህልሜ ቅድም ከሰለሞን ወዳጄ እና ወንድሜ እንደገለጸው ትምህርትም እየተማር ነው። ሌሎች የተማርናቸው ትምህርቶችም አሉ። ወደፊት መሆን የምፈልገው ልዩ ትኩረት ሰጥቼ እየሰራ ያለሁት ምስራቅ አፍሪካና መካከለኛው ምስራቅ የጂኦፖለቲካ ሁነቶች ላይ ነው እና በቀጣዮቹ ጥቂት አመታት ውስጥ ራሴንም በትምህርት ቀይሬ የእነዚህ ጉዳዮች ተንታኝ ሆኜ የራሴን አማካሪ ድርጅት አቋቁሜ ጋዜጠኝነትን ጎን ለጎን መስራት የሚቻል ከሆነ እሰራለሁ። እየሰራው ሌሎች ሀገራት ላይ ይቻላል። አንተ የራስህን አማካሪ ድርጅትም ተንታኝም ሆነህ ሚዲያው ላይ ደግሞ መስራት ትችላለህ። እኛ እግር ላይ ግን እስካሁን አልተለመደም እና ይህንን አዲስ ፎርማት አቅርቤ የሚቻል ከሆነ እቀጥልበታለሁ ግን ትልቁ ሕልሜ በአካዳሚው መግፋትና ምርምርና ጥናትና ምርምር እያደረጉ በምስራቅ አፍሪካና በመካከለኛው ምስራቅ ላይ ያተኮሩ የጂኦፖለቲካ እንቅስቃሴዎች ላይ ትልቅ ባለሙያ እኔ አሁን ሞዴል ማድረጋቸው ሰዎች አሉ። የነሱን ራዕይ እከተላለሁ ብዬ አስባለሁ። የባከነ ደቂቃ ከሰጠኝ ቅድም ሰለሞንና እኔ ስንወያይ ከዚህ በፊትም እንደ አንድ ቻሌንጅ ይሆንብናል ብለን አስበን የነበር ነው። አሁን ያለንበት ይህ የ21ኛው ክፍለ ዘመን በተለይ ኢትዮጵያ ውስጥም ሆነ አብዛኛው ላይ ማለት ይቻላል ትውልዱ በሁለት እየተከፈለ ነው። ኦፍላይን እና ኦንላይን ጀኔሬሽን የምንለው ይሄ ኦንላይን ጀኔሬሽን የሚባለው ሁሉ ነገሩ በፌስቡክ፣ በበይነ መረብ፣ በትዊተር፣ በቴሌግራም፣ በኢንስታግራም ነው እና አንባቢ ትውልድስ መፍጠር እንችል ሊሆን የሚል ድቤት ክርክር አድርገን ነበር ከሰለሞን ጋር እና አሁን ላይ ስታዩ ያሰጋኛል ሁን ምንድን ነው የሚያሰጋ ብለ ስታስብ ቅድም የሰለሞንም ስለጠቀሰው እኔም ብዙ ጊዜ ጥያቄ ስለማነሳው ነውና የኦፍላይን ትውልድ እየመነመነ ነው። የኦፍላይን ትውልድ የምልህ ኦንላይንና ኦፍላይን የምልህ በበይነ መረብ ላይ የሆነና ከበይነ መረብ ውጭ ሆነ፣ ጋዜጦችን የማንበብ መጽሐፎችን የማንበብ በሃርድ በሶፍት ነገር፣ ሁሉም ነገር ኢንተርኔት ተኮር እየሆነ ነው። ኢንተርኔት ተኮር ሲሆን ደግሞ የኢትዮጵያ የባህል መሸርሸር ያጋጥመናል፣ በደባልሶችም እንጠመዳለን፣ ለውጭ ባህሎች ተጋላጭ እንሆናለን፣ ባህላችን ይቀሸባል አካል አካልቸሬሽን ይሆናል። የሶሲዮሎጂስቶች አንድን ባህል ክልላ ባህል ጋር ሲቀየጥ አካልቸሬሽን ተብሎ ይጠራና ይህ ነገር ያሰጋኛል። በኦንላይን ብዙ ኢትዮጵያ እያጣችሁ ነገር አለ። ለምሳሌ እኔም አንተም ኦንላይን ሁነን ወንድማማቾች ከሆን ፌስቡክ ላይ ለምሳሌ ስለ እኔ መጥፎ ነገር ጽፈ ብጣላ ብሎክ አድርጌ የራሴን ኮምፎርት ዞን ፈጥራለሁ። ግን ኦፍላይን ከሆን ግን እኔ እናንተ የሀገር ባህል የችግር የግጭት አፈታቶችን እንለምዳለን። ለምሳሌ እናንተ ስንጋጭ ተጣልተናል መነጋገራችን ስለሚቀር ስለሚታወቁ ምንኩናችን ይላል ሰለሞን መጥቶ በሽ ሽምግልና ይህ በባህላችን ላይ ችግራችንን ቁጭ ብለን የማድመጥ የመነጋገር ልዩነታችንን በሀሳብ የመፍታት ችሎታችንን እናዳብራለን። ይሄ ኦንላይን ጄኔሬሽኑ ግን ሲጋጭ ብሎክ ያደርግሃል፣ የራሱን ኮምፎርት ዞን ይፈጥርሃል። ስለዚህ መጽሐፉም አንድ እስኪ ዳግም የአንባቢ ትውልድን መፍጠር ይቻል ይሆን? ምክንያቱም ይሄ ብሔራዊ ፕሮጀክት ነው ብዬ ስላሰብኩ የሰለሞንም ደግሞ እኔም የማንበብ ዕድሉ ስላጋጠመኝ የሰው ህይወት ስለሆነ የሰው ልጅ በባህሪው ለተለያዩ ነገሮችን ቀድሞ ከሚያንብ ግን የአንድ የሰው ግለ ታሪክ መመርመር ይፈልጋል እና የሁለታችንም ከኦፍላይኑ ወደ ከኦንላይኑ ወደ ኦፍላይን ጀኔሬሽን እንዲመጣ የራሳችንን አስተዋጽኦ አድርገናል ብዬ አስባለሁ። ምክንያቱም የአባይ ጉዳይ ብሔራዊ ነይ እያነበበ ነው። በተፈጥሮ ደግሞ የሰው ልጅ የግለሰቦችን ታሪክና ሂደት ግለ ሚስጥር ማወቅ ስለሚፈልግ ዳሳሽ መዳፎችም እየተነበበ ነው እና ከነዚህ አኳያ ብሔራዊ ጥቅማችንም ለማስከበር የትውልድ ፈጠራ ላይም ቅድም ሰለሞን እንዳለው እንደገና ደግሞ ሶሻል ሚዲያውን ሱስ ላይ እየጠመደ ተጠምዷል ብዬ አልደመድም። ተጨማሪ ጥናቶች ያስፈልጋሉ። ግን የቅርብ ሰዎቻችን የኔ የምትለው ቤተሰብ፣ የኔ የምትለው ጓደኛ፣ ቡና እና ሻይ ልንጠጣ ስንገናኝ እንኳን ከአንተ ጋር ኖርማል ወሬ ከማውራት ይልቅ ፌስቡክ ላይ ተጠምዶ ሲል፣ ትሰማለህ። ስለዚህ ከኦንላይን ወደ ኦፍላይን እንዴት ማምጣት ይቻላል? የበይነ መረብ አገልግሎት ሁሉም አሉታዊ ነው ብዬ አልደመደምም። ምክንያቱም እኔ ፔስ ሚኒስት አደለውም ጠቀሜታዎች አሉ። ግን በብዛት ስታይ አሁን አሁን እንደውም የችግሮች የግጭት መነሻ እየሆነ ያለው በበይነ መረብ ላይ የሚለቀቁ መረጃዎች እውነት ናቸው ብሎ የመቀበል አዝማሚያ እየታየ ነው። በሃርቫርድ ዩኒቨርሲቲ በ2016 ላይ በተጠና ጥናት ደግሞ አሁን ላይ ያለው ትውልድ መጀመሪያ የተሰጠውን ውሸትም የሆነ እውነት የማመን ዕድሉ ከፍተኛ ነው፣ ያንን ውሸትም ሆነ የተለያዩ መረጃዎችን ለመፋቅ ከፍተኛ ኢንቨስትመንት ይጠይቃል የሚል ድምዳሜ ላይ እየደረሱ መጥተዋልና ከዚህ አኳያ ወደፊት ተጋድሎ የሚጠብቀን ይመስለኛል። በጣም ነው የማመሰግነው። ጋዜጠኛ ስለ አባት ማናዬ የአባይ ፖለቲካ እና የባዕዳን ተልእኮ መጽሐፍ ደራሲ በፋና ብሮድካስቲንግ ኮርፖሬት ባል ደረባ እንደዚሁም ጋዜጠኛ ሰለሞን ሙጬ የዳሳሽ መጽሐፎች ደራሲና በጀርመን ድምፅ ማለትም በዶቼ ቤሌ የአዲስ አበባ ወኪል ከኤስቢኤስ አውስትራሊያ ወጣትነት፣ ጋዜጠኝነትና ደራሲነት ላይ ለነበረን ቆይታ በአድማጮች ስም እጅግ አድርጌ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።